በኦሮሚያ ክልል ዛሬም ውጥረት መስፈኑንና ግድያ መፈጸሙን ያነጋገርናቸው ነዋሪዎችና የአንድ ከተማ ከንቲባ ገልጸውልናል። አርብ ከሰዓት ከጸደቀው የአስቸኳይ ጊዜ አዋጅ በኋላ በክልሉ የተለያዩ ከተሞች የሚገኙ ወጣቶች ተቃውሟቸውን ለመግለጽ ዋና የመኪና መንገዶችን በድንጋይ ሲዘጉ እንደነበር ገልጸውልናል። ይህንንም ተከትሎ የታጠቁ የጸጥታ ኃይሎች የወሰዱት በተባለ እርምጃ የሰው ሕይወት መጥፋቱንና በጥይትና በድብደባ የቆሰሉ ሰዎች እንዳሉ ጨምረው ተናግረዋል። በተለይ በጉደር የሚገኙ አንድ እናት መኖሪያ ቤታቸው ውስጥ የታጠቁ ሰዎች ገብተው ባለቤታቸውን እንደገደሉባቸው፣ ልጃቸውን ደግሞ እንዳቆሰሉባቸው ገልጸዋል። ጽዮን ግርማ ዝርዝሩን ይዛለች። በኦሮሚያ ክልል ሁለተኛው ተቃውሞ ከተጀመረ ሁለት ዓመት ከአራት ወራት አስቆጥሯል። በዚህ ጊዜ ውስጥ በሀገሪቱ የተለያዩ እንቅስቃሴዎች ተስተናግደዋል። ከሶስት ቀናት በፊት ደግሞ አርብ እለት በህዝብ ተወካዮች ምክር ቤት አዋጁ መጽደቁ ከተነገረ በኋላ ከአንደኛው ከተማ ወደ ሌላኛው እየተዛመተ አሁን በአብዛኞቹ የኦሮሚያ ከተሞች መንገድ ተዘግቷል። የትራንስፖርት አገልግሎት ተቋርጧል። በታጣቂዎችና በወጣቶች መካከል ፍጥጫ እንዳለ ይናገራሉ። የምናነጋግራቸው ነዋሪዎች ከጅማ ሀያ ኪሎ ሜትር ርቃ በምትገኝ ሰቃ ጨቁርሳ በምትባል ወረዳ ውስጥ ዛሬ የአንድ ሰው ህይወት መጥፋቱን ነዋሪዎችም የከተማው ከንቲባም ገልጸውልናል። ለደህንነታቸው ስለሚሰጉ ስማቸውን እንድንጠብቅ የገለጹልን ነዋሪ በወረዳዋ አደባባይ የተወጣበት ተቃውሞ እንዳልነበረ ይናገራሉ። ሳቃ ጭቁርሳ ህብረተሰቡ ካለው ነባራዊ ሁኔታ ተነሳው መንገዶችን ዝግ ነው፣ አልፎ ትራንስፖርት የለም፣ ምንም የለም። በአሁኑ ሰዓት በአካባቢው ያለው እንቅስቃሴ በዚህ በኮማንድ ፖስት ስር ወድቆ አካባቢው ያለው ባለስልጣናት ምንም ትንድርሻ መሰገል ቻሉም። አካባቢው ላይ ያለው ፖሊስም ቡን ለማገልገል ላይ ምንም ክፍተት የለውም። አሁን እነዚህ መከላከያዎች እንግዲህ ዝም ብሎ መንገድ ላይ ያለውን ሁሉ ዝም ብሎ እየመጡ ምን እያሉ ዛሬ አሁን ወደ አምስት ሰው ነው እዛ ጋ የተመጣው። ዝም ብሎ ህዝቡ እንዳለ በሩን ዘግተው ምን ብለው ምንም ከባቢ መውጣት የለም ሱቅ አልተከፈተም። ምንም ማድረግ አልተቻለም። ጠቅላላው ከተማ ሙሉ በሙሉ በመከላከያ ስር ነው ያለው። አልፎ ተርፎ መንገድ ላይ አንድ ሰው ከተገኘ መመታት ነው። እነዚህ አሁን የተመጡት ከሌላ ቀበሌ የመጡ ልጆችም አሉበት፣ እዛም ያሉ ነዋሪ የሆኑ አሉ። ምንም ባላጠፎ ነው እንግዲህ የተመጠው ሳን እየገቡ ያሉት እየሞተኝ ያለው ቶፊል ዜኖ የሚባለው በህይወት አሁን ተመጥቶ እዛው ፈቃ ዜሮ አንድ ነዋሪ የሆነው ህይወቱ አልፈዋል። ናስር አባቦር የሚባለው ከሜጢ ውሰኔ ቀበሌ መጣ ነው። ማሀመድ አባፊታ የሚባለው ከሜጢ ታከል የመጣ ገበሬ ማህበር ነው። ታሪኩ አሰግድ የሚባለው ከዛው ከሰቃ የዋንዴ ከተማ ነዋሪ የሆነ ነው። ወሰኑ ገላልቻን እዛሁ በዱላ ተደብድቦ ነው። እሱ ሁለቱ በጥይት ነው የተመርቱት። ይህኛው በዱላ ተደብድቦ በጣም የተጎዳ ነው። ወሰኑ ገላልቻን ይባለው የሰቃ ከተማ ከንቲባ አቶ መሐመድ አወል ዳባ ስለ ሁኔታው ከአሜሪካ ድምጽ ተጠይቀው የከተማው ነዋሪዎች ለተቃውሞ አደባባይ እንዳልወጡ ገልጸዋል። ኮማንድ ፖስቱ እንዲነሳ የጠየቁ ወጣቶች መንገድና ሱቆችን መዝጋታቸውን ተናግረዋል። ይህንን ለማስከፈት ሲሞክሩ የነበሩት የፌዴራል ፖሊስ አባላት ተኩስ መክፈታቸውንም ገልጸዋል። መንገድ ላይ የነበሩ ልጆች ላይ እርምጃ ተወስዷል። እነሱም አንዱ ሕይወቱ አልፏል። ሶስቱ ከፍተኛ የመቁሰል አደጋ ደርሶባቸው ቁጥራቸውን ባላውቅም ሌሎቹ ደግሞ በዱላ ተገርፈዋል እና በዚህ ሁኔታ ነው እስካሁን ድረስ የቆየ ነው። ኮማንድ ፖስቱ የራሱ የሆነ ተጽዕኖ እንዳለውም ይታወቃል። ከዚህ የተነሳ ነው እንግዲህ ኮማንድ ፖስቱን ተቃውሞ አሉ። በዛ ሀገሪቷን መመራት እንደሌለበት በኮማንድ ፖስት የሚል አቋም ተይዞ ነው ለዚህ ሊወጡም የቻሉት ይህን እርምጃም ሊወሰድም የተቻለው ከዚህ የተነሳ ነው። እንግዲህ እንደ መነሻነት ፖሊሶቹም ያው ብድ ድረስ እየሄዱ ነው መንገድ ወደ ሌላ ወረዳም ሲያልፉ እርምጃ እየወሰዱ ነበር ያለፉት። ስንመለሱም እንደዚያው እርምጃ እየወሰዱ ነው ወደ ተመለሱት ማለት ነው። አቶ መሐመድ አወል አያይዘው በአሁኑ ሰዓት እየተፈጠረ ያለውን ሁኔታ ሊያውቁ የሚችሉበት መንገድ እንደሌለ ገልጸውልናል። ገና ነው እንግዲህ መንገድም አሁንም ተዘግቶ ስላለ ሰውም ብዙም አልተረጋጋም። በየቤቱ ነው ያለው ሰውም ፈርቷል ለዛ ሲባል ገና ለውይይት አልተዘጋጀንም ምን ሁሉም ወደ ቤቱ ገብቶ ነው ያለው ከቤት እየወጣ አይደለም ሰው እየተንቀሳቀሰም አይደለም ተሽከርካሪም ምንም መንገድም ስለሌለ እየወጣ አይደለም ትንሽ ስረጋጋ ብሎ ሁሉም በዚህ ሰዓት መውጣት የለብንም የሚል አቋም ይዞ ነው ሰው ወደ ቤቱም ገብቶ ያለው በሌላ በኩል በዶዶላ ባኮ ነጆ ሻሸመኔ ሆሮ ጉድሮ መንዲ ጊምቢ ጊንጪ አምቦ፣ ጉደርና ሌሎች ከተሞች ውስጥ ውጥረት እንዳለ በወጣቶቹና በጸጥታ ኃይሎች መካከል ፍጥጫ መኖሩን ይናገራሉ። ያነጋገርናቸው ሰዎች እንደሚሉት የመከላከያ ሰራዊትና የፌዴራል ፖሊስ ልብስ የለበሱ በከፍተኛ ሁኔታ የታጠቁ የጸጥታ ኃይሎች በወታደር መኪናና በእግር በከተሞቹ እንደሚዘዋወሩና የተዘጉ መንገዶችን እንዲከፈቱ ለማድረግ ሲሉ ግጭት እንደሚፈጠር ገልጸውልናል። በጭሮ ከተማ ያነጋገርነው ነዋሪ ስሙን እንዳንጠቅስ ጠይቆ፣ ዛሬ ጠዋት አብርሃም አብደላ የተባለ ወጣት በጸጥታ ኃይሎች ተገሏል ብሎናል። ዛሬ ጠዋት ላይ አንድ ወጣት ልጅ መከላከያ ሮ ዜራ ተባበሩት የሚባል አካባቢ ተባበሩት ወይም ኮንዶሚኒየም አካባቢ ልጁ ጠዋት ከውጪ ወደ እየመጣ ነበር። ወደ አካባቢ ቁም ብሎ ሲያባሩት ሮጦ ያዙት እና ደበደቡት እንደገና በሌላ በኩል ቅዳሜ እለት ጠዋት በጉደር ከተማ ውስጥ ታጣቂዎች በመኖሪያ ቤታቸው መጥተው አባቱን እንደገደሉባቸውና ወንድሙን እንዳቆሰሉበት አቶ ዋቁማ ድጋፌ ለአሜሪካ ድምጽ ተናግሯል። ልክ ጥዋት ነው፣ አንድ ሰዓት አካባቢ ይሆናል። ውጭ ነበር፣ ወንድሜ ደግሞ ከኔ ጋር ስጠኛ ነበር። ከአጠገቡ ተነስቶ ወደ ውጭ ወጣ። አጥር በዝቅ ብሎ ወጣና ወደ ግቢ ወደ ግቢ ሲመለስ ተከትሎ ወደ ግቢ ውስጥ ገባ።

አባቴ ወዲያ ወዲህ ገፋ ገፋ ሲያደርጉት፣ አይ እና አላማረው መሰለ። እኔ ደግሞ ልጅን ወደ ቤት ውስጥ ተመለስና ይህ ልጅን መለስኩት ወደ ቤት ውስጥ ለእኔ ራቁቴ። ከዛም እኔ ልክ ልጁ ወደ ቤት ውስጥ አስገብቼ ወደ ቤት ሲገባ ልጁ ድላሆኔ ይዞ ወጣና አባቱ ዳንጤ ስመታቸው ልጁንም አባቴንም እዛው በቃ ግቢ ውስጥ አሰረፈው። ተባጤ አንድሜ ደግሞ አንድ እጁ ላይ ተመጣ በጥይት ሁለተኛ ደግሞ በጆሮ በኩል ገባችና እንዷ ጥይት በግንባሮ በኩል ገባች። ባቴ በዛ ሰዓት ውስጥ ነው ያረፈው። ይሄ የሆነው ግቢያችሁ ውስጥ ነው የተከሰተው? ግቢያችን ውስጥ ነው የት ነው ቤታችሁ? የት አካባቢ ነው? ቀበሌ ስንት ነው? የቤት ቁጥራችሁ ስንት ነው? የቤት የቤት ቁጥሩ እንካን የለንም። ጉደር አካባቢ ነው ወደ ዜሮ ዜሮ አካባቢ የሚባል አለ። ወረዳችን ደግሞ ቶኬ ቁጣዬ ነው የሚባለው። አባት ስንት አመታቸው ነበር? አምሳ አምስት ደርሳል ብዬ ገምታለሁ። ስንት ልጆች ነበራቸው? ስምንት ሴቶችና አንድ የተመጣውና እኔ ብቻ ነኛለሁ። ሁለት ወንድና ስምንት ሴቶች። በምን ስራ ነበር የሚተዳደሩት? አቶ ድጋፌ ደንደና የተባሉት ሟች አባትን በተመለከተ በቅዳሜ ምሽት ፕሮግራማችን ጎረቤታቸውን እማኝ አድርገን ዘገባ አቅርበን የነበረ ሲሆን ልጃቸው አቶ ዋቁማ ድጋፌ እንደሚለው የጸጥታ ኃይሎቹ ወደ ግቢ የገቡት መንገዱ በድንጋይ ተዘግቷል በሚል እንድናነሳ ለማስገደድ ነበር ብሏል። ና ድንጋይ አንሱ ከአስፋልት ላይ ስልም አናነሳም ስል ላለ ብቻ ነው አናነሳም፣ የተዘጋ ድንጋይ አናነሳም ስላልን ብቻ ነው። በቃ ድርጊት ነው የተደረገ። ሦስታችንም በቃ እኔ በኋላ የልለ እርምጃ ስዱብናል ብዬ በቃ ልብስ ለብሼ እስከሚወጣ አንተ ከግቢ ከቤት አትወጣ ብዬ ወጣሁና ሱሬ ለብሼ ስወጣ ልጅ ወጥተዋል። በቃ ድጋ ይዞ አንዱን ፈነከተ፣ አንዱን ደግሞ እጁን ሰበረ። በዛ ሰዓት እነሱ በቃ አንድ ቦታ ነው የተኙ። በቃ እነሱን አንድ ቦታ አስጠይቶ ነው የወጡ በቃ

እነሱ ጎራ ብለን ነው ውስጥ ለውስጥ ዜናቸው እስከሱ ታደረሰር ናቸው ቤተሰቦቻቸውም የመንደሩ ሰዎችም ከፍተኛ ሐዘን ውስጥ መሆናቸውን ገልጾ፣ እናቱ ወይዘሮ ቀናቱ ጉርሜሳ በድንጋጤና በከፍተኛ ሐዘን ውስጥ እንደሚገኙ ነግሮናል። አነጋገሪያቸው ነበር። ምን እናረግ ታዲያ? አሁን እንግዲህ እግዚአብሔር ካለ እንደምንም እንኖራለን፣ ካለን እናልቃለን። እንግዲህ እግዚአብሔር እንኳን እንትን ያድርግልን እንግዲህ በሀገር ሞሎ አይገር ሙጫ ኮፊ አባ መና ኮቲ ሳንካኒ በደለማኒ አኒ ብየ ሙሉ ሁዋ ቀንካ ጠገሩ ኢትዮጵያ የሞተው ባለቤቴ ነው። ልጄ ቆስሏል። ለመላው ኢትዮጵያ ወደ እግዚአብሔር እጮሃለሁ። ይህንን ያመጣ አምላክ አብርዶ ሰላም እንዲያወርድ እጸልያለሁ። የቤተሰቤን ደም ዋጋ እንዲከፍለኝም ጸልያለሁ። እኛ ብቻ ሳንሆን ሀገሩ በሙሉ እሳት ውስጥ ነው ያለው። ህጻናት እያለቁ ነው። ኑሮ አይደለም ይሄ። በኦሮሚያ እየተፈጸመ ነው የተባለውን ግድያ በተመለከተ ከመንግስት በኩል ምላሽ ለማግኘት የተለያዩ ሙከራዎችን አድርገናል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋንም ሆነ የፌዴራል የኮሚኒኬሽን ጉዳዮች ኃላፊ ዶክተር ነገሪ ሌንጮ የእጅ ስልክ ላይ ለተከታታይ ቀናት ባደረግነው ነው የስልክ ሙከራ ስልካቸውን ስለማያነሱ ልናገኛቸው አልቻልንም። ዛሬ ሙከራ አድርገን ነበር፣ ስልካቸው አይነሳም። በመጨረሻ ዶክተር ነገሪ ሌንጮ ከሀገር ውጭ መሆናቸው ተነግሮን የኮሚኒኬሽኑ የህዝብ ግንኙነት ኃላፊ አቶ መሀመድ ሰኢድ የእጅ ስልክ ላይ እንድንደውል ተነገረን። የእሳቸውም ስልክ አይነሳም። የወረዳና የዞን አስተዳዳሪዎች በበኩላቸው ጉዳዩ ከነርሱ ቁጥጥር ስር እንዳይደለ ገልጸው ኮማንድ ፖስቱን እንድናነጋግር ጠቁመውናል። የመከላከያ ሚኒስትርና የኮማንድ ፖስቱ ዋና ጸሐፊ አቶ ሲራጅ ፈጌሳ፣ ጠቅላይ አቃቤ ህግ ጌታቸው አምባዬ የእጅ ስልክ ላይ ደውለን ነበር እነርሱም አይመልሱም። በተጨማሪም የኢትዮጵያ ሰብአዊ መብት ኮሚሽን በክልሉ እየተፈጸመ ነው ስለተባለው የመብት ጥሰት በተመለከተ የኮሚሽኑ የኢንፎርሜሽንና ኮሚኒኬሽን ዳይሬክተር አቶ ደምሰው በንቲ የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርገን ነበር። የሁሉም ስልክ አይነሳም። ስለዚህም ልናገኛቸው አልቻልንም። እንዳገኘናቸው ምላሻቸውን ይዘን ለመምጣት እንሞክራለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ